ኤስቢኤስ ራድዮ አገር እንዴት ሰነበተች? ሰላም ጤና ይስጥልኝ ውድ የኤስቢኤስ አድማጮች። ከሀገር ኢትዮጵያ ማኅበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን እየፈተሸ ወደ እናንተ የሚደርሰው ሳምንታዊ ዝግጅታችን እነሆ አሁን ጀመረ። ዛሬ በአብይ ርዕሰ ጉዳይነት በምንዳሰሰው ወቅታዊ የኢትዮጵያ ሁኔታ የኢትዮጵያን ኢኮኖሚያዊ ጫናና ማቆሚያ ያጣውን የኑሮ ውድነት መነሻና አሁን የደረሰበትን እንዲሁም ቀጣይ ስጋቶችን እንቃኛለን። አብራችሁን ቆዩ። የኢትዮጵያ ኢኮኖሚ አመታዊ እድገቱ በሁለት ዲጂት ስለማደጉ ሀገሪቱም ወደ መካከለኛ የኢኮኖሚ ደረጃዎች እያደገች ስለመሆኑ በየአመቱ መንግስታት የሚያወጧቸው ሪፖርቶች ቢጠቁሙም ይህ የሁለት ዲጂት እድገት ግን ወደ ታችሁን ወደ ላይ ያልታወቀ እድገት ነው ሲሉ የኢኮኖሚ ባለሙያዎች ይናገራሉ። በዓለም አቀፍ የኢኮኖሚ መለኪያዎች በዜጎች አመታዊ የነፍሰኮፍ ገቢ ዝርዝር ውስጥ በድህነት ጎራ ውስጥ እንዳለች የሚነገርላት ኢትዮጵያ ከአመታዊ በጀቷም አብላጫውን በእርዳታና ብድር የምትሸፍነው ሀገር በመንግስታቱ አመታዊ ሪፖርት ላይ የሁለት ዲጂት እድገት እንዳሳየች እንዳለ ቢነገርም ከድህነት ጎራ አውጥቶ የህዝቦቿን ህይወት የሚያሻሽሉ ተስፋዎች ግን እየታዩ አይደሉም። ኢኮኖሚው እንዲነቃቃና የተሻሉ እድገቶች እንዲመዘገቡ በሯን ለውጭ ባለሀብቶች ለቀቅ እንድታደርግ በቀጥተኛም ሆነ ኢ ቀጥተኛ በሆኑ መንገዶች ጫና የሚበዛባት የ110 ሚሊዮን ህዝቦች አገር ኢትዮጵያ አሁን አሁን በሯን ገርበባ አድርጋ እየከፈተች ቢመስልም ኢኮኖሚው ግን ጫንቃው እየጎበጠ ወገቡ እየዛለ እግሮቹም ሰውነቱን መሸከም ምያቃታቸው ሰርክ መፍረክረኩ እየታየ መጥቷል። ልክ እንደዚህ አንጀትን የሚጠባ ወጪ የሚፈልግ ጦርነት ሲታከልበት ደግሞ ነገሩን የቅዠት ያህል ከባድ ያደርገዋል። ጦርነቱን አስመልክቶ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ መከላከያ ሰራዊት ከትግራይ ክልል ለቆ እንዲወጣ ከተገደደባቸው መሰረታዊ ጉዳዮች መካከል ለጦርነቱ የሚፈሰው መዋለ ነዋይ እየከበደ መምጣቱ አንደኛው ተግዳሮት እንደነበረ መናገራቸው ይታወሳል። የኢትዮጵያ መከላከያ ሰራዊትና የአማራ ልዩ ኃይል የትግራይ ክልልን ለቀው እስከወጡበት ጊዜ ድረስ አንድ መቶ ሚሊዮን ዶላር ኢትዮጵያ ለጦርነቷ መገበሯን አረጋግጠዋል። አሁንም በቀጠለው ጦርነት ባጭሩ ሊቋጭ ካልቻለ ከዚህ የበለጠ ወጪ ሀገሪቷ ሊጠይቃት እንደሚችል እሙን ነው። በተለይም እንደ እንግሊዝ፣ አሜሪካን፣ የአውሮፓ ሕብረትና ሌሎች ለጋሽ ሀገራት ጦርነቱን አስመልክቶ በያዙት አቋም የሚጸኑ ከሆነ የኢትዮጵያ ኢኮኖሚ ጉዳይ ከድጡ ወደ ማጡ ሊሆን ይችላል። የተባበሩት መንግስታት ድርጅት የአውሮፓ ሕብረትና አሜሪካ የጀመሩትን ማስፈራራት ከቀጠሉበትና ማዕቀቦችን ከጣሉ ደግሞ እያደር ካሮት የሆነው ኢኮኖሚ ፈጽሞ ሊታምን ወደማይችል አዘቅት እንደሚገባ ይገምታል ኢትዮጵያ ገባችበት ኢኮኖሚያዊ ቀውስ ለመውጣት የፖሊሲ ማሻሻያዎችና መዋቅር ለውጦች እንደሚያስፈልጉት የተገለጸ ሲሆን በጠቅላይ ሚኒስትር ጽህፈት ቤት የተዘጋጀው ኢትዮጵያ ያለፈውን አንድ ዓመት ለውጥ የሚቃኘውና አዲስ ወግ በተሰኘው መድረክ ላይ የዘርፉ ምሁራን እንዳሉት ኢትዮጵያ ከገባችበት ኢኮኖሚያዊ ችግሮቹ ስለመውጣት የገጠር ልማትና የመሬት ይዞታ ፖሊሲዎቿን ማሻሻል አለባቸው፣ ብሏል። ሰላም መስፈንና የህግ የበላይነት መረጋገጥም ይኖርበታል። መንግስት በኢኮኖሚው የሚያደርገውን ፖለቲካዊ ጫና መቀነስም ያስፈልገዋል ሲሉ ባለ ባለሙያዎቹ አስተያየታቸውን ይሰጣሉ። ሲቀጥሉም በኢትዮጵያ መሬት ይዞታ ላይ ብዙ ጥናቶች ያደረጉት አቶ ደሳለኝ ራህመቶ እንዳሉት በኢትዮጵያ የመሬት ይዞታ ተግዳሮት ገጥሞታል። ዛሬ ከፍተኛ የሚታረስ መሬት እጥረት በመኖሩ ወጣቶች ቤተሰቦቻቸውን ከፍላችሁ መሬት ስጡን በሚልም በገጠር መሬት የጸም ምንጭ መሆኑን ተናግረዋል። በኢትዮጵያ ግብርና ምርታማነት በመጨመር ረገድም ተጨባጭ ለውጦች ቢኖሩም የምርት እድገቱ የግብርናውን እድገት በዘላቂ ለማዘመን ታስቦ ሳይሆን ማዳበሪያ ከውጭ ገዝቶ ማሰራጨት የተውሶ እድገት ሲሉ ነው ይገልጹታል። የግብርናው ምርታማነት እድገት ቢያሳይም ዛሬም አምራቾቹ የምግብ ዋስትናን ማረጋገጥ አልቻሉም ያሉት ምሁሩ በድርቅ የሚጠቃውና የምግብ ዋስትና ፕሮግራም ተጠቃሚ የሆነው አርሶ አደር ቁጥር ባለፉት አስርት ዓመታት ከዓመት ዓመት እየጨመረ መምጣቱንም ያሰምሩበታል። ይህንን ችግር በዘላቂነት ለመፍታትም ሕዝቡን በማሳተፍ አዲስ የገጠር ልማትና የመሬት ይዞታ ፖሊሲዎችን ማሻሻል ያስፈልጋል ብሏል። በተለይም ከዝናብ ጥገኛ ከሆነ ግብርና ለመላቀቅ ውሃ ልማት ላይ ከፍተኛ ኢንቨስትመንት መድቦ መሰራት ይገባዋል ብለዋል። ለኢኮኖሚ ውድቀት ከፍተኛ ሚናውን የሚጫወተው ከዚህ ጋር በተያዘ የዋጋ ግሽበት ነው። በየቀኑ እየጨመረ የሚሄደው የዋጋ ግሽበት በተለይም የወር ደመወዝ ጠብቆ ህይወትን ለሚመራው ኢትዮጵያዊ ከፈተናም በላይ እየሆነበት ነው። በግብርና ላይ ጥገኛ የሆነው ኢኮኖሚ በኢንዱስትሪ ዘርፍም ማሻሻዎችን ቢያደርግም ኢንዱስትሪው በራሱ ከውጭ በሚገቡ ግባቶች ላይ ጥገኛ በመሆኑ ግብርናውን ሊደግፉ አልቻለም። በዚህም ለአብነት ከሚነሱ ማሳያዎች መካከል ባለፉት ሶስት ዓመታት በሀገሪ የነበረው ሰላም ማጣት የተቆራረጠ ምርታማነትና የኃይል እጥረት በተጨማሪነት ሊነሱ የሚችሉ ናቸው በእነዚህና ሌሎች ገፊ ምክንያቶችም በግሽበት የሚናጠው ኢኮኖሚ የኢትዮጵያን ህይወት ፈተና የበዛበት አድርጎታል በየቀኑ በየሰዓቱ በየሰከንዱ የሚለዋወጠውና ሀይባያጣውን ግሽበት ተከትሎም ኑሮ ጣሪያ መንካቱን ቀጥሎበታል ሌስዌስ ሬዲዮ አስተያየቷን የሰጠችን እንስት እንደዚህ ብላለች ከእያንዳንዱ ነገር ጀምሮ ከማቴሪያል፣ ከምግብ፣ ከትራንስፖርት፣ ከቁሳቁስ፣ ከተለያዩ ነገር በእጥፍ በብዛት ብዙ ነገሮች በእጥፍ ጨምረዋል። እና አንዳንድ ጊዜ እንደውም ምግብም ውጭ መብላት አቁመናል። የበለጠ አድቫንቴጅ አለው ከጤና ማኳያ የተለመደ ነው ግን ግን ከወጪ አንጻር ቤት መጠቀምን እያስፈለገኝ ነው። ሁሉም ነገር አሁን ከአልባሳትም ብንጀምር አልባሳት ጭራሽ አይመከርም። ብዙ ነገሮቹ ይጥፍ ናቸው። አሁን እኔ ፋሽን ዲዛይነር ነኝ። ከክር ጀምሮ ከእጥፍ በላይ ነው የጨመረው በጣም ብዙ ነገሮች እና እሱን አምኖ ለመቀበል ትንሽ ይከብዳል። ከለመድነው ነው አንጻር ማለት ነው እና እያንዳንዱ እንቅስቃሴያችን ከቤት ከወጣ ወጪ ነው የሚጠብቅ ከትርፍ ይልቅ ማለት ነው። እና በተለይ ለደሞዝተኛ ይከብዳል ብዬ አስባለሁ። እያንዳንዱ ነገሮች አሁን ላይ የማይታሰቡ ናቸው። እንደኔ እንደኔ፣ ቤከራዩን ተው። ቤከራይ ያው የታወቀ ነው፣ በጣም ውድ ነው። ግን የኑሮ ሁኔታ ቀን በቀን እየጨመረ ነው። ዛሬ የጠየቀውን ነገር ነገ አታገኘው። ስለዚህ ወዴት እየሄድን ነው? እንዴት ነው? እስከ መቼ፣ እስከ ምን የሚለው ነገር እንደውም ያሳሰበኛል፣ ያሰጋኛል። እና እኔ እንጃ መግባት ያለበት አካል ገብቶ ያንዳንዱን ነገር ማኔጅ ማድረግ ካልቻለ ከኛ በታች አሉት ነዋሪዎች ውጭ አንዳንድ ውጭ በልቶ የማይገባ ቤቱ ያለውን ቤት ያፈራውን የሚጠቀም ሰው ደግሞ እጅ የሚያጥረው ነው እና ዘይት ስንት ገባ የሚለውን ነገር ነው የሚያሳስበው። በአሁኑ ወቅት አይደለም ልብስ ጫማ ምናምን እሱ ትርፍ ነገር ነው። ግን የዕለት ጉርሱን የሚያገኝበትን ነገር ነው የሚያሰላስለው እና አሁን ላይ ኑሮው ከብዷል። ኑሮ ተወደደ ሳይሆን አረረ ማለት ይቀላል። በጣም አናት ላይ አሁን፣ በፊት እንደምንሰማው ኑሮ ጨመረ ተወደደ፣ ይሄ ግን ሶስት አራት አምስት እስከ አስር እና እስከ መቶ እጥፍ ነው ነገሮች የጨመሩት። ምክንያቱም ዘይት ሶስት መቶ ሀያ ብር ስንገዛ የነበረን ሰዎች ነን። ሶስት ወር ባልሞላ አምስት ወር ባልሞላ ጊዜ ውስጥ ስድስት መቶ እና ሰባት መቶ ብር እየገዛ ነው ያለው። በፊት ስኳር ለልጆቻችን እንኳን ገስተር በምናብለው ቀበሌ በምናገኘው ነገር አሁን ውጭ አንድ ኪሎ መቶ ሁለት መቶ እየተባለ ነው። እንግዲህ የጫውን ነገር ሰምተውኳል እሱ ለወሬ ማንሳት በጣም ይከብዳል። ይሄን ያለው ኖሮ የተወደደው ይሄ መንግስት ያልቆረጠው የገበያ ሰንሰለት ስለነበረ ነው። ከዚህ በፊት የነበረው መንግስት ዘርግቶት የነበረው የገበያ ስርዓት እና የካድሬ እና የደላላ ብዛት ነገሮችን መቁረጥ አልቻለም። እስካሁን እሱ ያልቆረጣቸው ስህተቶች ናቸው። እስካሁን ድረስ እኛን እያሰቃዩ ነው ያሉት እንጂ ምንም ጤፍ እዚህ ነው የምናመርተው። ስኳሩንም ቢሆን እዚ ያለን፣ ጫውንም ቢሆን እዚ አለን። ተወደደ ሊባል የቻለው ነገር አሁን ባለው አሻጥሮች የመንግስት ካድሪዎች እንዲሁም ደላሎች፣ ደላሎቹን የግል ደላሎች ማለት ይከብዳል። የመንግስት ደላሎች ብንላቸው ነው የሚቀለው፣ ምክንያቱም በመንግስት ሲስተም ውስጥ ያሉ ስለሆኑ እነሱ ናቸው እንጂ ያስወደዱት። እቃው ከገበሬው ጋር ሲነሳ ጀምሮ እስከ ጠረጴዛ እስኪደርስ ያለው ሰንሰለት ነው እንጂ ያስቸገረው። የዕቃ መወደድ ሁኔታ አይመስለኝም። እንደ ባለሙያዎቹ እይታ ኢትዮጵያ ኢኮኖሚዋ ከፍ እንዲልና የዋጋ ግሽበቱ ባለበት እንዲቆም ወይም እንዲቀንስ ከፍተኛ የኢኮኖሚ ማሻሻዎችን ማድረግ ይጠበቅባታል። እስከዛው ድረስ ግን ኑሮና ነዋሪ እየተራራቁ በኢኮኖሚው ዓለም አቀፍ መለኪያዎች መካከለኛ የሚባል የኑሮ መደብ እየጠፋ ፍጹም ሀብታምና ፍጹም ደሃ ህዝቦች የሚኖሩባት አገር እንዳትሆን ስጋትን ያጭራል። ለዛሬ ብለን ያሰናዳነውና የኢትዮጵያን ኢኮኖሚ በወፍ በረር የዳሰስንበት ዝግጅታችንን አበቃን። አብራችሁን ለነበራችሁ በሙሉ ከፍ ያለ ምስጋና እናቀርባለን። ኤስቤስ ሬዲዮ አዘጋጅና አቅራቢ በፍቃዱ አባይ ከአዲስ አበባ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።